የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ነሐሴ 27 2013 ዓ ም ዝግጅታችን ጀመረ። በሰሜን ኢትዮጵያ በተለይ በትግራይ ክልል ውስጥ ያለው የሰብአዊ ሁኔታ እየተባባሰ መሆኑን የተባበሩት መንግስታት ድርጅት አስታወቀ። በቃ ሰው በጣም ተረዋል። ለምን ማይሰጠው ያው ሂደን እንጠይቃለን። የለም ነው የሚል ያው ባለፈው ሂደው ነበሩ ጠይቀው፣ የለም እህል ስለሌለ። ሄድና ምጣ እህል ስለሌለ የምናደርገው ነገር የለም። የምናደርግ ቢሆን ምክንያት ነው ያለው እነሱም አሽግር አለ። በቃ ማለት ሰው ህል ብለህ ጠጣ መኖር አይችልም። ለህፃን የሚባል የተለየ እርዳታ የለም። በመቀሌ አንድነት ሁለተኛ ደረጃ ትምህርት ቤት ውስጥ ተጠልለው ከሚገኙ ተፈናቃይ መካከል ናቸው። የሀገር መከላከያ ሰራዊት የደቡብ እዝ ተቀዳሚ ወታደራዊ ችሎት አገር ለማፍረስ ከህወሓት ጋር አሲረዋል ባላቸው 48 ተከሳሾች ላይ ዛሬ ፍርድ ሰጥቷል። እነዚህንና ሌሎች የሀገር ውስጥና ዓለም አቀፍ ዘገባዎችን በመጀመሪያው አጋማሽ ታዳምጣላችሁ። አንጋፋው ድምፃዊና የኪነ ጥበብ ሰው አለማየሁ እሸቴ በትላንትናው እለት ከዚህ ዓለም በሞት ተለይቷል። ሽግት በተየሰ በዘመኑ እንደ ጀመረ ግማሹ ኤልቪስ ፕሪስሊ ይለዋል፣ ግማሹ ጀምስ ብራውን ይለዋል። ና እንግዲህ ይሄ ለእኔ የሚያሳየኝ ዓለም አቀፍ ከሆኑ የሙዚቃ ባለሙያዎች ጋር ተነጻጻሪ ና ተወዳዳሪ የነበረ የጥበብ ባለሙያ መሆኑን ነው። አንጋፋው የኪነ ጥበብ ባለሙያ ና የቅርብ ሰው ደበበ እሸቱ ነው። ሁለተኛው አጋማሽ የመጀመሪያ ቅንብራችን ላይ በተሰናዳ ዝግጅት ሙሉ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። በሰሜን ኢትዮጵያ በተለይ ትግራይ ክልል ውስጥ ያለው ሰብዓዊ ሁኔታ እየተባባሰ መሆኑን የተባበሩት መንግስታት ድርጅት አስታውቋል። የመንግስታቱ ድርጅት የሰብዓዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሌቲ ትናንት በሰጡት መግለጫ ትግራይ የነበረው የእርዳታ ምግብ ክምችት ባለፈው ነሐሴ 14 ቀን ማለቁን አመልክተዋል። ለችግሩ መፈጠር ምክንያት የሆነው ሰብአዊ አቅርቦቶችን ለማሳለፍ የሚወስደው ረጅም ጊዜ ነው ያሉት ሌቲ የኢትዮጵያ መንግስት ያልተገደበ ተደራሽነትን እንዲፈቅድ ጠይቀዋል። ለችግሩ ህወሀትን ተጠያቂ የሚያደርገው የኢትዮጵያ መንግስት ወቀሳውን አይቀበልም። በምሽቱ አብይ አበይ ርዕስ የያዝነው ዘገባ ዝርዝሩን ያቀርባል። በሳምንቱ መግቢያ በዩናይትድ ስቴትስ ዋ ሉዊዚያና ክፍለ ግዛት ከባድ ጥፋት ያደረሰው የውቅያኖስ ማዕበል ወጀብ ሀሪኬን አይዳ ርዝራዡ በኒውዮርክ እና በኒውጀርዚ ከተሞች ላይ ባስከተለው የጎርፍ አደጋ የተነሳ ከ46 በላይ ሰዎች ሕይወታቸው ማለፉ ተገልጿል። ኤደን ገረመው የኢሻ ሳሪያን ዘገባ ታቀርብልናለች። የከባዱ የባህር ወጀብ ሄሪኬን አይዳር ዝራዥ አካባቢው ላይ ከፍተኛ ዝናብና ድንገተኛ ጎርፍ ካስከተለ በኋላ በኒውዮርክና ኒውጀርዚ ከተሞች የሞት ቁጥሩ ጨምሯል። ቢልዳ ቤልሲዮ የኒውዮርክ ከተማ ከንቲባ ናቸው። ትላንት ማታ እስከ ዛሬ አይተነው የማናውቀው አይነት የሚያስፈራ ማዕበል ነው ያየነው። ይሄ ደግሞ መጋፈጥ ያለብን እውነታ ነው። በአንዳንድ የኒውዮርክ ዜጎች የተከፈለው ዋጋ የሚያሳዝን ነው። አብዛኞቹ በኒውዮርክ ከተማ ሕይወታቸው ያለፈው የአደጋው ተጠቂዎች የሞቱት ምድር ቤታቸው ውስጥ ጎርፍ በመግባቱ ሲሆን ብዙዎችም ንብረታቸው ላይ ጉዳት መድረሱን አመልክቷል። ሬንኩ በአካማል ጋ የኒውዮርክ ከተማ ነዋሪ ናቸው። ለአሶሺየትድ ፕሬስ በሰጡት ቃል እንዲህ ብለዋል ይህን በመሰለ አስከፊ ሁኔታ ውስጥ ባለመሆኔ ራሴን እድለኛ እንደሆንኩ ነው የምቆጥረው። ለተጎዱ ሰዎች በጣም አዝናለሁ። በኒውጀርዚና በፔንሲልቬኒያም ብዙ የመስጠም አደጋዎች እየተመዘገቡ ነው። ምንም እንኳን በብሔራዊ የአየር ንብረት አገልግሎት ማስጠንቀቂያ ወጥቶ የነበረ ቢሆንም የወጀቡ ኃይል ግን ብዙዎችን አስደንቋል። አይዳ የተሰኘው ማዕበል ሉዊዚያና ግዛትን የካታሪና ማዕበል ካጠቃት ከ አስራ ስድስት አመታት በኋላ ነው መልሶ የጉዳት ፕሬዚዳንት ጆ ባይደን ታዲያ መልሶ በማቋቋሙ ዙሪያ እንዲህ ብለዋል። የሊዩዚያና እና የሚሲሲፒ ነዋሪዎች ጠንካራና አቅም ያላቸው ናቸው። ድጋሚ ለመቋቋምና ለመገንባት እስክትችሉ ድረስ ሁሌም አብረናችሁ የምንቆም ይሆናል። በኢሻ ሳሪያን ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደንን ለዘገባው አመሰግናለሁ። ወደ ኮቪድ-19 ዜና ይሆናል አሁን የምናልፈው የዓለም ሀገሮች በመስከረም ወር መጨረሻ አስር ከመቶ ዜጎቻቸውን የኮቪድ-19 መከላከያ ክትባት እንዲያስከትቡ የተያዘውን ግብ አፍሪካ ማሳካት እንደማትችል የዓለም የጤና ድርጅት አስታወቀ። ሊሳ ሽላይን ከጂኒቫ ያደረሰችን ዘገባ አለ ስመኝሽ የቆየ ታቀርበዋለች። አፍሪካ ከታቀደው ግብ መድረስ ያልቻለችው በዓለም ዙሪያ የሚገኙ የበለጸጉ ሀገራት ህይወት አድን የሆነውን ክትባት አከማችተው በመያዛቸው ነው ሲሉ የዓለም ጤና ድርጅት የአፍሪካ ዳይሬክተር ማትሺዲሶ ሞቲ ወቀሳ አቅርበዋል። ዳይሬክተሯ የአፍሪካ ሀገራት እስካሁን 143 ሚሊየን ክትባቶችን ማግኘታቸውንና 39 ሚሊየን ዜጎች መከተባቸውን ቢገልጹም ይህ ቁጥር በአህጉሩ ከሚኖረው ህዝብ 3 ከመቶ ብቻ መሆኑን አስረድተዋል። ይህን ቁጥርም በአውሮፓ ህብረትና ዩናይትድ ስቴትስ ከተከተቡት 50 በመቶ ዜጎች ጋር ያነጻጸሩታል። Equally concerning is a continuing inequity in the distribution of ከዛ እኩል የሚያሳስበው ተመጣጣኝ ያልሆነ የክትባት ስርጭት እየቀጠለ መሆኑ ነው። በዓለም ዙሪያ ከሚሰራጨው አምስት ቢሊየን ክትባት አፍሪካ እየደረሳት ያለው ሁለት ከመቶ ብቻ ነው። ይሄ የመቶኛው ስሌት ለወራት አልተቀየረም። ይሄ በዚህ ከቀጠለ በአፍሪካ ከሚገኙት 54 ሀገራት 42ቱ ወይም 80 ከመቶ የሚሆኑት ለመስከረም የተቀመጠውን ግብ ማሳካት አይችሉም የሚል ስጋት አለኝ። ከሐምሌ ወር ጀምሮ በአፍሪካ ሶስተኛው ዙር የኮሮና ቫይረስ ወረርሽኝ ያገረሸ ሲሆን በተለይ በ24 ሀገራት ውስጥ በቫይረሱ የሚያዙ ሰዎች ቁጥር በከፍተኛ ሁኔታ እያሻቀበ ነው። የዓለም ጤና ድርጅት በቅርቡ ባወጣው መረጃ መሠረት በአፍሪካ በኮሮና ቫይረስ የተያዙ ሰዎች ቁጥር 8 ሚሊዮን የደረሰ ሲሆን በዚህ ባሳለፍነው ሳምንት ብቻ 214000 አዳዲስ የቫይረሱ ተያዦች ተመዝግበዋል። በበሽታው ከሞቱ 196 አፍሪካ አሜሪካውያን መካከልም አምስት ሺ አምስት መቶ የሚሆኑት ሕይወታቸውን ያጡት ባሳለፍነው ሳምንት መሆኑ ተገልጿል። በሊሳ ሽሌን ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባው አመሰግናለሁ። በሌላ በኩል የፋይዘር እና የሞደርና ክትባትን የወሰዱ አሜሪካውያን ሶስተኛ ክትባት መወጋት ሳይኖርባቸው እንደማይቀር ዋናው የሀገሪቱ የተላላፊ በሽታዎች አዋቂ ዶክተር አንቶኒ ፋውቺ ተናገሩ። የዩናይትድ ስቴትስ የተላላፊ በሽታዎች ከፍተኛው ባለሙያ ትናንት በዋይት ሀውስ ገለጻ ላይ ሲናገሩ እኔም ራሴ እንደ የተፈጥሮ መከላከያ ሳይንስ ባለሙያ ካለኝ ተመክሮ አኳያ ሙሉን መከላከያ ለማግኘት ሶስት ዙር መከተብ አስፈላጊ ቢሆን የሚደንቀኝ አይሆንም ብለዋል። ሆኖም የመጨረሻውን ውሳኔ የሚሰጡት የምግብና የመድኃኒት አስተዳደር ኤፍዲኤ እና ሲዲሲ እንደሚሆኑ አክለው ገልጸዋል። ፋውቺ የጃንሰንን ጃንሰን ክትባት የወሰዱ ሰዎች ተጨማሪ መከተብ ያስፈልጋቸው እንደሆነ ግን ለጊዜው አልተወሰነም። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። የአፍጋኒስታን ዋና ከተማ ካቡል አውሮፕላን ጣቢያን መልሶ ለመክፈት ጥረት እየተደረገ መሆኑን የካታር የውጭ ጉዳይ ሚኒስትር ገለጹ። በረራዎችን መቼ ማስተናገድ እንደሚጀምር ግን በግልጽ ለጊዜው አይታወቅም ነው ያሉት። ከካታርና ከቱርክ የተውጣጡ የቴክኒክ ባለሙያዎች አውሮፕላን ጣቢያውን በመክፈቱ ስራ ሊያግዙ ከትናንት በስቲያ ረቡዕ ካቡል ገብተዋል። የአውሮፕላን ጣቢያው መከፈት አሁንም ሀገሪቱን ጥለው ለመውጣት ለሚፈልጉት ሰዎችም ሆነ ለሰብአዊ ረዴት ማስገቢያ ወሳኝ መንገድ እንደሆነ ይታወቃል። የካታር የውጭ ጉዳይ ሚኒስትር ታሊባን የሀገሪቱ ዜጎች ደህንነታቸው ተጠብቆ መውጣት እንዲችሉ እንዲችሉና የመንቀሳቀስ መብታቸውንም ለማክበር የገባውን ቃል በተግባር ማሳየት እንደሚያስፈልገው አጥብቀው አስገንዝበዋል። ካታር ከአፍጋኒስታን ታሊባን ጋር የተቀራረበ ግንኙነት ያላት ስትሆን ዩናይትድ ስቴትስ በሺዎች የተቆጠሩ ሰዎችን ባስወጣችበት እንቅስቃሴ ትልቅ ሚና ተጫውታለች። በተያያዘ ዜና ዩናይትድ ስቴትስ የአፍጋኒስታንን አስተዳደር ከያዘው ከታሊባን ጋር የሚኖራት ግንኙነት ውሉ ያለየ ምዕራፍ ውስጥ በገባበት በአሁኑ ወቅት ታሊባኖች ወደ ቻይናና ወደ ሌሎች ሀገሮች ፊታቸውን እያዞሩ መሆናቸው ተገልጿል። የዩናይትድ ስቴትስ ባለስልጣናት አሁንም አፍጋኒስታን ያሉትን 100 አሜሪካውያን ለማውጣት ጥረት እያደረጉ ናቸው። በዚህ እንዳለ አፍጋኒስታን ውስጥ ያሉ ከ100 በላይ የዩናይትድ ስቴትስ ዓለም አቀፍ ሚዲያ ዩስኤጂኤም ባልደረቦችና የኮንትራት ተቀጣሪዎች እንዲሁም ቤተሰቦቻቸው አሁንም እንዳልወጡ ተገልጿል። ከካቡል ሰዎችን የማውጣቱ ሂደት ሰኞ ዕለት ከመጠናቀቁ በፊት እንደሚወጡ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እና የመከላከያ ሚኒስቴር ማረጋገጫ ተሰጥቷቸው እንደነበረ ነው የተገለጸው። የአሜሪካ ድምፅ ተጠባባቂ ዳይሬክተር ዮላንዳ ሎፔዝ ጋዜጠኞቹንና ቤተሰቦቻቸውን ለማስወጣት ተቋሙ ከዩኤስኤጂኤም ጋር ሲሰራ መቆየቱን ገልጸው አሁንም መውጣት የሚፈልጉትን ሁሉ እንዲወጡ ለመርዳት የተቻለንን ሁሉ እያደረግንንን ብለዋል። አፍጋኒስታንን የተመለከተ ዘገባ በመጽሔት ክፍለ ጊዜ ይዘናል። በመጨረሻም ዜና እረፍት። አንጋፋው ድምፃዊና የኪነ ጥበብ ሰው ዓለማየሁ ሸቴ በትናንትናው ዕለት ከዚህ ዓለም በሞት ተለይቷል። የኢትዮጵያ ዘመናዊ ሙዚቃ ማደግ ከጀመረበት ጊዜ አንስቶ የሚሊዮኖችን ቀልብ ከሳቡ ድምፃውያን አንዱ የሆነው ዓለማየሁ የኪነ ጥበብ አስተዋጽኦቹና ስራዎቹ እየታወሱ ናቸው። ዓለማየሁን ከዓለም አቀፍ ባለሙያዎች ጋር የሚነጻጸር ሲል አንጋፋው የኪነ ጥበብ ባለሙያና የቅርብ ሰው ደበበ እሸቱ ገልጾታል። ድፍረት የሚጠይቁ ስራዎችን የሰራ ጀግናና ሕዝባዊ አርቲስት ሲሉ ያደነቁት ደግሞ ሌላው አንጋፋ የኪነ ጥበብ ሰውና የቀድሞ የፖሊስ ኦርኬስትራ ባልደረባው ተስፋ ያበበ ናቸው። በቅርቡ የላቀ አስተዋጽኦ ሽልማት ያበረከቱለት ጠቅላይ ሚኒስትር አብይ አህመድም ስራዎቹ ኢትዮጵያን ከፍ እንዳደረጉ ይኖራሉ ብለዋል። የአንጋፋውን ድምፃዊና የኪነ ጥበብ ሰው የህይወትና የሙያ ታሪክ ሰፋ አድርጎ የሚዘክር ዘገባ በዝግጅታችን ሁለተኛ አጋማሽ መጀመሪያ ላይ ይቀርባል። አድማጮች፣ ለሰዓቱ ያሰናዳነው ዜና በዚሁ ያበቃል። ጤና ይስጥልኝ። ቆንጅታየን ለዜናዎቹ እናመሰግናለን። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 28 2013 ዓ ም ዝግጅታችን ነው። አድማጮች በመክፈቻው ላይ ዛሬ ሐሙስ ነሐሴ 27 በሚል የጠቀስኩት በስህተት በመሆኑ ይቅርታ እየጠየቅኩ ዛሬ ቀኑ አርብ ነሐሴ 28 መሆኑ በድጋሚ አስታውሳለሁ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይረስ እንለፍ። በሰሜን ኢትዮጵያ በተለይ ትግራይ ክልል ውስጥ ያለው የሰብአዊ ሁኔታ እየተባባሰ መሆኑን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባባሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሊያቲ ትላንት በሰጡት መግለጫ ትግራይ የነበረው የእርዳታ ምግብ ክምችት ባለፈው ነሐሴ 14 2013 ዓ ም ማለቁን አመልክተዋል። ለችግሩ መፈጠር ምክንያት የሆነው ሰብአዊ አቅርቦቶችን ለማሳለፍ የሚወስደው ረጅም ጊዜ ነው የሚሉት ሌቲ የኢትዮጵያ መንግስት ያልተገደበ ተደራሽነትን እንዲፈቅድ ጠይቀዋል። ለችግሩ ህወሓትን ተጠያቂ የሚያደርገው የኢትዮጵያ መንግስት ወቀሳውን አይቀበልም። ኬኔዲ አባተ ዝርዝር ዘገባውን ያሰማናል። በቂ የሰብአዊ ድጋፍ ገንዘብና ነዳጅ ማቅረብ ባለመቻሉ በሰሜን ኢትዮጵያ በተለይ በትግራይ ክልል ያለው የሰብአዊ ሁኔታ በከፍተኛ መጠን እየተባባሰ መሆኑን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሌቲ ትናንት ባወጡት መግለጫ አስታውቀዋል። ከትግራይ ህዝብ አምስት ነጥብ ሁለት ሚሊዮን ወይም ዘጠና በመቶ የሚሆኑት አስቸኳይ የሰብአዊ ድጋፍ እንደሚያስፈልጋቸውና ከእነዚህም አራት መቶ ሺህ ያክሉ ለበረታ ረሃብ የተጠጋ ሁኔታ ውስጥ መሆናቸውን ሌቲ አስታውሰዋል። አፋር በአፋርና አማራ አዋሳኝ አካባቢዎች የሚገኙ 1.7 ሚሊዮን ሰዎችን ጨምሮ በሚሊዮን የሚቆጠሩ ሰዎች ለረሃብ እየተጋለጡ እንደሆነም በመግለጫው ላይ አስፍረዋል። በትግራይ የሚገኙ የእርዳታ ክምችቶች፣ ጥሬ ገንዘብና ነዳጅ በከፍተኛ መጠን እየተሟጠጡ መሆናቸውንም የገለጹት ግራንት ሌቲ የምግብ ክምችቶች ባለፈው ነሐሴ 14 አልቀዋል ብለዋል። በአሁኑ ወቅት አብዛኛዎቹ የትግራይ ክልል አካባቢዎች ለሰብአዊ ተደራሽነት አመቺና ደህንነታቸው የተጠበቀ ቢሆንም ክልሉ በተጨባጭ የሰብአዊ እርዳታ እገዳ ስር መሆኑን ጠቅሰው ይህም ሕይወት አድን የሰብአዊ እርዳታ አቅርቦቱን እጅግ እየተገደበ አድርጎታል ሲሉም ገልጸዋል። ለችግሩ መፈጠር ምክንያቱ ህወሀት የተናጥል ተኩስ አቁም ውሳኔውን አለም አክበሩ እንደሆነ የሚገልጸው የኢትዮጵያ መንግስት በበኩሉ ይህን ክስ አይቀበልም። በቅርቡ የተመድ የጸጥታው ምክር ቤት በትግራይ ክልል ጉዳይ ላይ ለስምንተኛ ጊዜ ባደረገው ስብሰባ ላይ በድርጅቱ የኢትዮጵያ ቋሚ መልእክተኛ አምባሳደር ታያጽቀ ስላሴ ባደረጉት ንግግር መንግስት ለሰብአዊ ድጋፍ ፍ ተደራሽነት የሚችለውን ሁሉ እንደሚያደርግ የገለጹ ሲሆን ጉዳዩን ፖለቲካዊ መልክ ማስያዝ እንደማይገባም ተናግረዋል። አስቱ ሂውማኒቴሪያን አሲስተንስ ዘ ጋቨርንመንት ኦፍ ኢትዮጵያ ኢዝ ፉሊ ኮግኒዛንት ኦፍ ኢትስ ኦብሊጌሽን ሰብአዊ እርዳታን በተመለከተ የኢትዮጵያ መንግስት ለዜጎቹ ያለውን ግዴታ ሙሉ በሙሉ ያውቃል። ሁኔታውን ስሜታዊና ፖለቲካዊ ማድረጉ የእኛን ምላሽ አያሳውቅም። ሁሉንም መንገዶችና ያሉንን ሀብቶች በመጠቀም ግዴታችንን መወጣት እንቀጥላለን። በዚህ ረገድ የቁጥጥር ጣቢያችን ቁጥር ለመቀነስና የፍተሻ ሂደቱን በፍጥነት ለማከናወን ቁርጠኛ ነን። ዘመናዊ የፍተሻ ቴክኖሎጂንም ለመጠቀም ከአጋሮቻችን ጋር እየሰራን ነው። ይሁን እንጂ በቢሮክራሲያዊ ምክንያቶችና የሰብዓዊ አቅርቦቶችን ለማሳለፍ በሚወስደው ረጅም ጊዜ ምክንያት በአፋር በኩል ያለውን ብቸኛ የሰብአዊ አቅርቦት መንገድ በሚፈለገው መጠን መጠቀም እንዳልተቻለ የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሌቲ አንስተዋል። በመሆኑም የኢትዮጵያ መንግስት ለሰብአዊ እርዳታ ሰራተኞች ገንዘብና ነዳጅን ጨምሮ ለሰብአዊ አቅርቦቶች ያልተገደበ ተደራሽነት እንዲፈቅድ ጠይቀዋል። የተባበሩት መንግስታት ዋና ጸሐፊ ቃል አቀባይ ስቴፋን ጁጃሪክም ትናንት በሰጡት መግለጫ ይህንኑ የግራንት ሊቲን መግለጫ አስተጋብተዋል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢሌኔ ስዩም ትናንት መግለጫ በሰጡበት ወቅት ከዚሁ ጉዳይ ጋር በተያያዘ ለተነሳላቸው ጥያቄ ሲመልሱ ለተፈጠረው ችግር ህወሀትን ተጠያቂ አድርገዋል። ፖንትስ ሀድ ብን ሪዲስድ ፍሮም ሰን ቱ ትሪ ቱ ኔብል የሰብአዊ ድጋፍ አቅርቦትን ውጤታማና ቀልጣፋ ለማድረግ በሚል አንዳንድ የፍተሻ ጣቢያዎች ከሰባት ወደ ሶስት ተቀንሰዋል። ስለዚህ አሁን ላይ የሚነሱ ክሶች ከየት እንደሚመጡ እርግጠኛ አይደለሁም። በዚህ አካባቢ እስካሁን ድረስም በህወሀት ጸባጫሪ እንቅስቃሴዎች አሉ። ይህ ጸባጫሪ ባህሪና ተፈጥሮ ለሰብአዊ ድጋፍ አቅራቢዎች ሁኔታውን በጣም ከባድ እያደረገው ነው ስለዚህ ና ሊደረግ የሚገባው እንዲሁም እነዚህ ጥያቄዎች መነሳት ያለባቸው ሰብአዊ ድጋፍ እንዳይደርስና ፈታኝ እንዲሆን በሚያደርጉ አካላት ላይ ነው። ህወሀት በበኩሉ የፌዴራል መንግስት ሆን ብሎ የሰብአዊ አቅርቦት ወደ ትግራይ እንዳይደርስ እያገደ እንደሆነና መንግስት በተናጥል ተኩስ ማቆሙን ካስታወቀ በኋላ ውጊያውን የቀጠለበት አንዱ ምክንያትም የሰብአዊ አቅርቦት በር ለመክፈት እንደሆነ በተደጋጋሚ መግለጹ ይታወሳል። በኢትዮጵያ የሰብአዊ ጉዳዮች ተጠባባቂ አስተባባሪ ግራንት ሊቲ በትናንትናው መግለጫቸው የፌዴራሉ መንግስት በትግራይ ክልል እንደ መብራት ስልክና ባንክ ያሉ አስፈላጊ አገልግሎቶችን እንዲያስጀምርም ጠይቀዋል። ይሁን እንጂ የፌዴራሉ መንግስት ከዚህ ቀደም በሰጣ በሚያካሂዳቸው መግለጫዎች ጥገናዎችን በማድረግ አገልግሎቶቹን ለማስጀመር ወደ ክልሉ የተላኩ ብዙ ባለሙያዎች መገደላቸውን በማስታወስ አሁን ላይ ኃላፊነት ወስዶ ባለሙያዎችን መላክ እንደማይችል አስታውቋል። በዚህ ጉዳይ ላይ ለተጨማሪ ማብራሪያና ምላሽ የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ የኢትዮጵያ ተጠባባቂ አስተባባሪ ግራንት ሌቲን ለማነጋገር ሙከራ ያደረገን ቢሆንም በስራ ለመመቻቸት ምክንያት ቃለ ምልልሱን ሊሰጡን እንደማይችሉ በህዝብ ግንኙነታቸው በኩል ተነግሮናል። በተጨማሪም የአደጋ ስጋት ስራ አመራር ኮሚሽን ባለስልጣ ህጻናትን ለማግኘት ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። ባለፉት አስር ቀናት ውስጥ የእርዳታ እህል ወደ ትግራይ ክልል አለመግባቱ ተገልጿል። ፌዴራሉ መንግስት የትግራይ ክልል መንግስት እንደሌለ ና ስልጣኑን የጊዜያዊ አስተዳደሩ እንደሆነ ቀደም ሲል ቢገልጽም የክልሉ የግብርናና የገጠር ልማት ቢሮ ሀላፊ ናቸው የተባሉት ዶክተር አትንኩት መዝገቡ ክልሉ ውስጥ በረሃብ ምክንያት ሰው እየሞተ ነው ብለዋል መቀሌ ውስጥ በሚገኝ አንድ መጠለያ የተገኘው ሪፖርተራችን ሙልጌታ አጽብሀ ችግር ላይ እንደሆኑና አብረዋቸው ያሉ ሰዎች እየታመሙ መሆናቸውን የሚገልጹ ተፈናቃዮችን አነጋግሯል Se acabó Católica Carvalho. ወይዘሮ መረሱ ገብሩ ይባላሉ። አንዲት ልጃቸው ይዘው ከማይካድራ ተፈናቅለው ወደ መቀለ ከተማ እንደመጡ ይናገራሉ። ሌሎች አራት ልጆቻቸውና ባለቤታቸው ደግሞ ወደ ሱዳን እንደተሰደዱ ነው የገለጹት። ላለፉት አምስት ወራት ወይዘሮ መረሱ በመቀለ ሓድነት ሁለተኛ ደረጃ ትምህርት ቤት ተጠልለው በቆዩበት ጊዜ ከመንግስታዊ ተቋም እርዳታ አግኝተው እንደማያውቁ ይገልጻሉ። በመቀለ ከተማ ነዋሪዎችና አንዳንድ እርዳታ ሰጪ ተቋማት በሚያቀርቡት እርዳታ እስካሁን መቆየታቸው ገልጿል። በቅርብ ሳምንት የምግብ አቅርቦት እጥረቱ በጣም ተባብሰዋል ብለዋል። ሰው እየተረበ ነው። ያው መራስ ግዴታ አለ። ህዝግ በቃ ሰው በጣም ተረዋል። ለምን ማይሰጠው? ያው ሂደን እንጠይቃለን። የለም ነው ያው። ባለፈው ሂደው ነበሩ። ሰው መኖር የለም። ለትልቅ አቶ አሸብር ባሉ የተፈናቃዮች ማዕከሉ ከሚያስተባብሩ በበኩላቸው በማዕከሉ ከመጋቢት ወር ጀምሮ አንድ ጊዜ ብቻ በመንግስት እርዳታ ተሰጥተዋል ብለዋል። ከመቀለ ከተማ ነዋሪዎች ይሰጥ የነበረ እርዳታ በአሁኑ ጊዜ በከፍተኛ ሁኔታ ቀንሷል ሲሉ ነው የተናገሩት። ከመጋቢት ጀምረን እስካሁን ወደ ስድስት ወራችን ነው ይሆናል። አንድ ጊዜ አስራ አምስት ኪሎ ብቻ ሰጥ አግኝተናል። ከዛ የተረፈ እርዳታ ንባል ጭራሽ አናውቅም። በቃ የመቀለ ህዝብ በሚያመጣል እንጀራ ይሁን ወጥ ይሁን በነሱ ነው ልብስ ሳይቀር ይዘ በሚመጣ በመቀል ህዝብ እስካሁን የቆየ ነው። አሁን እንደገና የመቀል ህዝብ እንደገና የራሱ ችግር አለበት። ስደራራ ችግር ሆነበት። ለምሱ ላይ መብራት የለም፣ ባንክ የለም። ከይታም ተወሱስ ሊያካፍለን ይችላል ለራሱም ከባድ ነው ያለ ኳለኛ ላይ ያካፍል ለራሱም በከባድ ሁኔታ ነው ያለ የመቀል ህዝብ። በተጨማሪም ትንሽ እንትን ያግዙን ነበሩ የነዚህ ማህበር ደናግል ደቅ ፍቅር ምንባሉ ነሱም ያግዙን ነበሩ። አሁን ነሱ ደግሞ ባንክ ስዘገባቸው ምንም ምንም ማድረግ አንችልም አሉ። ባለፉት አምስት ቀናት ደግሞ በማዕከሉ ይሰራ የነበረ ምግብ በማለቁ ምግብ ክምችት ክፍሉ ተዘግቶ አሳይተውኛል። በዚህ የተፈናቃዮች ማዕከል አስራ አንድ ሺህ ሰዎች እንደሚኖሩ የገለጹት አቶ አሸብር ለተፈናቃዮች በአሁኑ ጊዜ በህይወት ማቆያ እንዲሆን ከአንድ ለጋሽ ድርጅት በተገኘ ድጋፍ ለአንድ ቤተሰብ ለቀን አንድ ኪሎግራም የፎርኖ ዱቄት ለጊዜው እየሰጠንን ብለዋል። በምግብ እጦት ምክንያት ደግሞ በማዕከሉ የሚገኙ ሕፃናትና እናቶች እየታመሙ ናቸው ብለዋል። በአሁኑ ሰዓት እዚህ ቤት ትምህርት ያለፈው ራብተውና አንድ ጊዜ በቀን ሮዝ እናገኝ ነበር እንደምንም ተብሎ አንድ ጊዜ ሮዝ ተሰርቶ ይበላ ነበር። አሁን ግን ሰኞ፣ ዛሬ አርብ ነው አምስት ቀን እስር አልተከፈተም። ማን መጠየቅ ተሻለ መጋነን ሳይሆን መዋሸት ሳይሆን መጠየቅ ተሻለ። ከሰኞ ጀምሮ እስከ ዛሬ አርባ አምስት ቀን የኩሽና ቤቱ የምግብ ቤቱ አልተከፈተም። ጭራሽ እስር አልተከፈተም። ምንም ቢከፈተም ትርጉም የለውም። አሁን ያየው እስካሁን ምንም እየቀመሰ ሰው የለም። በቃ አምስት ቀን ምግብ ምባል የለም በቃ አሁን ልጆቹ እያቸው በ በዚህ ሳምንት ራ ሰው ተቃይሯል። ኤመርጀንስ ነው ያለ በአደገና ያለ ችግሩ እንዲፈታ በአስቸኳይ እርዳታ መቅረብ አለበት በማለትም ገልጸዋል። የክልሉ የግብርናና ገጠር ልማት ቢሮ ኃላፊ ዶክተር ትንኩት መዝገቡ በክልሉ ስድስት ነጥብ ሶስት ሚሊዮን ህዝብ የምግብ እርዳታ እንደሚያስፈልገው ገልጸው ከግማሽ ሚሊዮን በላይ ህዝብ ደግሞ ለረሃብ ተጋልጧል በማለት ነው የገለጹት። በየቀኑ አንድ መቶ የእርዳታ መኪኖች ወደ ትግራይ ክልል መግባት ይገባቸዋል ብለው ባለፉት አስር ቀናት ግን የገባ የእርዳታ መኪና የለም ብለዋል። ዶክተራት ትንኩት ከአስር ቀናት በፊት በነበረው ሂደትም በሳምንት ሰባት መቶ መኪና መግባት ሲገባቸው ሰላሳ አራት ብቻ ናቸው የገቡት ብለዋል። ስናየው ብቻ ሳይሆን በደንብ በታሰበበት መልኩ እንቅፋት እየተፈጠረ ነው ያለው። ያለፉት አስር ቀናት ስናይ አንድ መኪና ይመጣ የለም። ከዛ ቤትም ስናየው እንግዲህ መቶ መኪና ነው ማለፍ ያለበት እዛ አካባቢ ከሰመራ አለፍ ብለን ኬላ ለስካነር ስካነር መኪኖች የሚፈተሹበት ተጨማሪ ኬላ ነው የተፈጠረው ያለው። እዛ የስካነሩ አቅም ከ20 እስከ ሰላሳ ማንኛውም መኪና የጫነም ይሁን ያልጫነም ይሁን ማንኛውም ቀላል ተሽከርካሪ የሚያልፍ በዛ ስካን ተደርጎ ነው የሚያልፍ እንግዲህ አቅሙ ከ20 እስከ 30 ነው። 30ዎቹ በአጋጣሚ ሆነ የመጀመሪያ የተሰለፉት የእቃ የሚያጓጉዙ ከሆኑ ሊያልፉ ይችላሉ ማለት ነው ካልሆነ ግን የተወሰኑ ያልፋሉ። ይህኛው በአማካኝ ስናስበው ወደ ሀያ ከመቶ ነው። በአሁኑ ጊዜ በመቀለ ከተማ የሚገኙ የምግብ መጋዘኖች ሁሉም ባዶ ሆኗል በማለት የገለጹት ዶክተራ አትንኩት በምግብ እጦት ምክንያት በሽረንዳ ስላሴና በቆላ ተንቤን የሰው ሕይወት ማለፉ ሪፖርት ደርሶናል በማለት ነው የተናገሩት። የሞት ሰዎች ሪከርድ ማግኘት እየቻልን ያለ ነው ሪፖርት እየደረሰን ያለው ሽሬ አካባቢ ዘጠኝ ሰው እንደሞተ፣ ሴንትራል ዞን የምንለው አየር አካባቢ ሪሞት ኤሪያ አምስት ሰው እንደሞተ። ይህ እግር ማበጥ ከማንሌትርሽ ጋ የተያያዘ በጣም ትልልቅ ሪፖርቶች አሉ በየቦታው። የተለመደ ነገር ነው። ሁሉም ጋለ ብለን ብናልፈው ይችላል። የህወሀት ኃይሎች በተቆጣጠሩት የአማራ ክልል አካባቢዎች በአሜሪካ የተራዶ ተቋም ዩኤስኤድ መጋዝኖች ላይ ዘረፋ ፈጽመዋል ተብሎ የቀረበ ውንጀላ አስመልክቶ ዶክተር አትንኩ ተጠይቀው የትግራይ ሰራዊት በስነ ምግባሩ የታወቀ ነው ብለው፣ ግጭቶች በሚኖሩባቸው አካባቢዎች ዘረፋ በተለያዩ አካላት ሊፈጸም ይችላል፣ ሆኖም ይህንን የፈጸመው አካላት ደግሞ በቀጣይ በሚደረግ ማጣራት መታወቁ አይቀርም ብለዋል። በትግራይ ሰራዊት ተዘርፎ ወደ ትግራይ የመጣ አንድም እህል የለም ብለው ህዝብ ከህዝብም አናበላልጥን በማለት ነው የገለጹት። ሰራዊቱ በተቆጣጠራቸው የአማራና የአፋር ክልል ቦታዎችም ዓለም አቀፍ ተቋማት እርዳታ መስጠት የሚፈልግ ከሆነም አስፈላጊ ትብብር እናደርጋለን በማለት ነው የተናገሩት። ለአሜሪካ ድምጽ ሙልጌታ ጽብሃ መቅለም። ወደ ተከታዩ ዘገባችን እናልፋለን። የአገር መከላከያ ሰራዊት የደቡብ እዝ ተቀዳሚ ወታደራዊ ችሎት ሀገር ለማፍረስ ከህወሓት ጋር አሲረዋል ባላቸው አርባ ስምንት ተከሳሾች ላይ ዛሬ ፍርድ ሰጥቷል። ከነሐሴ ሀያ ሁለት ሺ አስራ ሶስት አመተ ምህረት ጀምሮ እያስቻለ ያለው ወታደራዊው ችሎት የዛሬዎቹን ጨምሮ በአንድ መቶ ሀምሳ አራት ተከሳሾች ላይ ከሁለት አመት እስከ አስራ ስምንት አመት የሚደርስ ጽኑ እስራት ፈርዷል። ችሎቱን የተከታተለው የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል። ፍርደኞቹ አገር በማፍረስ ሴራ ውስጥ ካለ ህወሀት ጋር አብረዋል። ለሀገራቸው የገቡትን ቃል ኪዳን ወደ ጎን በመተው የሰራዊቱን አጠቃላይ እንቅስቃሴ አደጋ ላይ ጥለዋል። የትግራይ ልዩ ኃይልን ያጠናክራል ያሏቸውን ተግባራትን አከናውኗል። የሰራዊቱን ልዩ ልዩ ምስጢራዊ ሰነዶችና መረጃዎችን አሳልፈው ሰጧል፣ የሚል ክስ ቀርቦባቸው ተመስክሮባቸዋል ብሏል። ፍርድ ቤቱም በደቡብና በኦሮሚያ ክልል በሸመቁ ራሳቸውን የኦሮሞ ነጻነት ሰራዊት የሚሉና መንግስት ደግሞ ኦነግ ሸኔ የሚለው ቡድን ላይ እርምጃ እንዲወሰድ የሚሰጠው ዘመቻ እንዲከሽፍና የሰራዊቱ አባላት በቡድን በቡድኑ እንዲገደል አድርጓል። በምልክ ሂደትም ተወንጅሏል። መከላከያ ሰራዊት ጥቆችና መድፍን ጨምሮ ትልልቅ የጦር መሳሪያዎች አገልግሎት እንዳይሰጡ ሆነ ብሎ በማበላሸት እኩይ ተግባር ውስጥ መገኘታቸው በመረጋገጡ ተፈርዶባቸዋልም ብሏል። መዝገቦቹ ክርክር ሲደረግባቸው የቆዩ ሲሆን የወታደራዊ እዙ አቃቤ ህግ ያቀረበባቸውን ክስና ምስክርነት መርምሮ በቀረበው አስተያየት መሰረት የቅጣት ውሳኔ ሰጥቷል። ፍርድ ቤቱም ወንጀለኞች ናቸው ባሏቸው ግለሰቦች ላይም ፍርድ አስተላልፏል። በመሆኑም 48 የሰራዊቱ አባላት በቀረበባቸው የወንጀል ክብደትና ቅለት እንዲሁም መረጃና ማስረጃ መሰረት ከሁለት ዓመት ከዘጠኝ ወር እስከ አስራ ስምንት ዓመት ከስምንት ወር ጽኑ ስርዓት እንደተፈረደባቸው የቀዳሚ ፍርድ ቤት ዳኞች አረጋግጧል። መዝገቡ የቀረበ ግራቀኝ ቅጣት አስተያየት መርምረን ቅጣት ለመወሰን ነው። በመሆኑም መርምረን የሚከተለውን ወስነናል። አንደኛ ክስ የመከላከያ ሰራዊት መከላከያ ሰራዊት በጦር ሜዳ ግዳጅ ላይ ባለበት ወቅት የወንጀል ጋ አንቀጽ ሃያ ሰባት ሁለት ና ሁለት አርባ ሰባት አስር በኢትዮጵያ መከላከያ ኃይል ላይ ጉዳት የሚያደርስ ወንጀል እንድፈጸም አነሳሳት ሙከራ ወንጀል በሁለተኛ ክስ የወንጀል ሕግ አንቀጽ ሁለት ዘጠና ስድስት መሰረት በንግግር ከስነ ስርዓት ውጭ መሆን ወንጀል በሶስተኛ ክስ የወንጀል ሕግ አንቀጽ ሰላሳ ሰባት አንድ እና ሁለት ሰማንያ ስምንት ሁለት ስር የኩብለላ አባሪ መሆን ወንጀል በአራተኛ ክስ የመከላከያ ሰራዊት የጦርነት ግዳጅ ላይ ባለበት ወቅት የወንጀል ህግ አንቀጽ ሁለት ዘጠና ስምንት ሁለት ስር የበላይ ትእዛዝ መጣስ ወንጀሎች ጥፋተኛ ተብሏል። በዚህም መሰረት ፍርድ ከተላለፈባቸው ውስጥ ሀምሳ አለቃ ሹመንዲ ትርፌ በአስራ ስምንት ዓመት ከስምንት ወር፣ ለትናንት ኮሎኔል ገብረ ኪዳን ወልደ ማርያም በአስራ ስምንት ዓመት፣ ሻለቃ ሀብቱ አበራ ግደይ በአስራ ሰባት አመት፣ መቶ አለቃ ካሱ ብርሃኔ በአስራ ስምንት ዓመት፣ ሀምሳ አለቃ ግደይ ገብረ ዮሐንስ በአስራ ስምንት ዓመት ከሶስት ወር፣ ኮሎኔል ወንድም ገብረ ዋድ በአስራ ስምንት ዓመት የአሜሪካ ሻለቃ በአሻሹምዬ ወልደ ብርሃን በ17 ዓመት ጽኑ ስርዓት እንዲቀጡ ተፈርዶባቸዋል። የወታደራዊ እዙ አቃቤ ህግ ሻለቃ ፀሐይ ምንዳ ወንጀለኞቹ የፈጸሙት ወንጀል የአገር ክህደት ወንጀል መሆኑን በመግለጽ በማክበጃነት አቅርበዋል። ስለ ተሰጠው ፍርድም ተናግረዋል። የህግ የበላይነት በማስፈን ሁሉንም ሰዎች በተጨባጭ ማስረጃ አረጋግጠን መቶ ፐርሰንት ሊባል በሚችል ደረጃ በፍርድ ቤት እንዲቀጡ አድርገናል። የፍርደኞቹ ተጠባባቂ ጠበቃ ይግባኝ የሚያስጠይቁ የፍርድ ውሳኔዎች ካሉ በሂደት እንጠይቃለን ብሏል። ቀን 84 አንድ ሀን ጠቅሶ ያቀረቡት ማስረጃ ህጋዊ ማስረጃ ነው ብለን አናምንም። ስለሆነም በወንጀል ህግ አንቀጽ 84 ሁለት መሰረት ፍርድ ቤቱ ውድቅ እንዲያደርግልን እያመለከትን የእዙ ተቀዳሚ ወታደራዊ ፍርድ ቤት ከነሀሴ ሀያ 2013 ዓ ም አንስቶ እያስቻለ ባለው ችሎት የዛሬዎችን ጨምሮ በ154 ላይ ፍርድ እንደተላለፈባቸው የእዙ የፍትህ ቡድን መሪ ሻለቃ ጸሐይ ምንዳ ተናግረዋል። የቅጣት ውሳኔዎቹ የተላለፉትና የፍርድ ሂደቱ የተካሄደው በተለያዩ ችሎቶች መሆናቸው ቤታቸውንም ለመረዳት ተችሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም ወደ ተከታዩ ዘገባ እናልፋለን። ሴቶች በፖለቲካና በአመራር በብቃትና በስፋት እንዲሳተፉ ያግዛል የተባለ የሴት የፖለቲካ ፓርቲ አባላት ሀገር አቀፍ የጋራ ምክር ቤት ተቋቋመ። ነጻ እንደሆነ የተነገረው ይህ ምክር ቤት ሁሉም የፖለቲካ ፓርቲዎች ደጋፊዎቻቸው በሴቶች የፖለቲካ ቀጥተኛ ተሳትፎ ላይ እንዲተባበሩ የማድረግ ዓላማም እንዳለው ታውቋል። መለስካቸው አመሃ ዝርዝራለው ዛሬ በአዲስ አበባ በመስራች አባላት ፊርማ የተቋቋመው የፖለቲካ ፓርቲዎች የሴት አባላት የጋራ ምክር ቤት የተጠነሰሰው ከሁለት ዓመታት በፊት እንደነበረ በጉባኤው መክፈቻ ላይ ተወስቷል። በመመስረቻው ረቂቅ ላይ እንደተመለከተውም ምክር ቤቱ ካሉት ዓላማዎች መካከል የሴቶችን ፖለቲካዊ ተሳትፎ ማጉላትና ማስፋት፣ የሴቶችን ሁለንተናዊ ተጠቃሚነትን በሁሉም መስክ ማረጋገጥ፣ ዘላቂ ዋስትና ያለው ዴሞክራሲያዊ ስርዓት ለመመስረትና በህዝቡ ፈቃድ ላይ የተመሠረተ አንድ የፖለቲካ ማህበረሰብ በጋራ መገንባት ሚሉት ይገኙበታል። ምክር ቤቱ እንዲመሰረት ከፍተኛ እገዛ ያደረገው የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ በሸታ የለም ምክር ቤቱን ለማቋቋም ምክንያት ናቸው ያሏቸውን ጠቁመዋል። በተለያዩ የፖለቲካ ፓርቲዎች ውስጥ በአባልነት፣ በአመራርነት የሚገኙ ሴቶችን ወደ አንድ የጋራ መድረክ በማምጣት ይህን የጋራ ምክር ቤት ማቋቋም ያስፈለገበት ዋና ዋና ምክንያቶች የሴቶችን በፖለቲካ ፓርቲዎቻቸው ውስጥ ያላቸውን የመሪነት ሚና አጉልቶ ማውጣት የሚያስችል ሁኔታ ለመፍጠር ሲሆን፣ እንዲሁም የሴት ፖለቲከኞች አገሪቱ እንዳታበቅል በጥናትና በፕሮግራም የሚሰሩ አጉል አካሄዶችንም በግልጽ በማሳየት እነዚህ አጉል ልምዶች ከስራቸው ተነቅለው እንዲጠፉ ለማድረግ ነው። በመጨረሻም ሴቶችን በእጩነት፣ በመሪነት፣ በአባልነት በፖለቲካ ፓርቲዎች ውስጥ አለማስገባት፣ አለማሳተፍ ወይም አለመግባት ወይም አለመሳተፍ ነውር የሚሆንበትን ባህል ለመፍጠር ጭምር ነው ብዬ አምናለሁ። አቶ ብሸት አክለውም የሴቶችን ፖለቲካዊ፣ ማህበራዊም ሆነ ኢኮኖሚያዊ ውሳኔ ሰጭነት በጽኑ የሚቃረነውና ተሳትፏቸውንም የሚያቀጭጨው የወንድ ትምክተኝነት እንደሆነ አመላክተዋል። በዚህ አጋጣሚ አጥብቄ ላስገነዝብ የምፈልገው በአገራችን ዛሬም ቢሆን የፖለቲካው አመራርም ሆነ አባልነት ትምክህት የተባለው መንፈስን የሚያቀጭጨው ክፉ በሽታ የሚሰሩትንና የሚናገሩትን ሁሉ እውነት አስመስሎ በሚታያቸው ወንዶች ቁጥጥር ስር ነው። ሴቶች ዛሬም ቢሆን ከሀምሳ ዓመት በኋላ ድርብ ኃላፊነቱን ብቻቸውን ተያይዘውት ነው ያሉት። ዛሬም ቢሆን የሀገራችን ሴቶች በፖለቲካ ውስጥ እንዳይሳተፉ ከተሳተፉም ቁጥራቸው ጎልቶ እንዳይወጣ ከወጡም የኃላፊነት ቦታዎችን እንዳይይዙ የሚደረገው ዘመቻ አሁንም አንዳንዴ በጣም አይን ባወጣ፣ ሌላ ጊዜ ደግሞ በረቀቀ ሁኔታ አቅም አለው። ነቢያ መሐመድ አብዱልሐኪም የነጻነትና እኩልነት ፓርቲ የህዝብ ግንኙነት ኃላፊ ናቸው። ከምክር ቤቱ መስራች አባላትም አንዷ ናቸው። በኢትዮጵያ የፖለቲካው መስክ የሴቶች ተሳትፎ ዝቅተኛ ነው ሲባል እንደዚሁ የተለመደ አባባል ሳይሆን ተጨባጭ እውነት እንደሆነ የዘንድሮውን የምርጫ ሂደት በማስረጃነት ያቀርባሉ። ወደ 9505 እጩዎች ቀርበዋል፣ ለክልል ምክር ቤት፣ ለህዝብ ተወካዮች ምክር ቤት በዘንድሮ ከዚህ ውስጥ 1987 ሴቶች ናቸው የቀረቡት፣ ከግማሹም በታች ማለት ነው። ይህንንም ከፍተኛ ቁጥር ያቀረበው አንድ ፓርቲ ብቻ ነው። ሌሎች ፓርቲዎች 30 ፐርሰንት ከዛ በታች፣ ሶስት እጩዎችን ሁለት እጩዎችን ያቀረቡ ፓርቲዎችም አሉ። ስለዚህ አጠቃላይ በሁሉም የፖለቲካ ፓርቲ ላይ ያለን ሴቶች ተሰባስበን፣ ሴቶች ለምንድን ነው ወደ ፖለቲካ ፓርቲ ውስጥ ማይመጡት አባል ማይሆኑት ስራ አስፈጻሚ ማይሆኑት ምንድን ነው ችግራቸው? ስለዚህ ያን ችግር የመጡት ሴቶች ሚዲያ ላይ እኩል ወጥተው የፓርቲያቸውን ፖሊሲ ፕሮግራም ደንብ አውቀው ዲቤት ያደረጋሉ። ሚዲያ ላይ ዘንድሮ አይተናቸዋል ሴቶች ክርክር ሲያደርጉ ብዙ ሴቶች የሉም በሁሉም ፓርቲዎች ላይ ስለዚህ የሴቶችን አቅም በፖለቲካው ዘርፍ እናሳድጋለን ተሳትፏቸውን በዛው ልክ እንዲያደግ ለማድረግ ትልቅ ዓላማ ይዞ የተነሳ የጋራ ምክር ቤት ነው። የአፋር ሕዝብ ፓርቲ አመራር አባል ሮባ ሀመርሃ በበኩላቸው የሴቶች የፖለቲካ ተሳትፎ ተግዳሮትን ለማቃለልና መፍትሄ ለመስጠት አላማው ያደረገ ምክር ቤት መቋቋሙን የሚደግፉት ቢሆንም የስራና የዓላማ መደራረብ ቀደም ሲል ከተቋቋመው የፓርቲዎች የጋራ ምክር ቤት ጋር ስላለው ይህ መሻሻል እንዳለበት ሀሳባቸውን ሰጥተዋል። አሁን ይህ ምክር ቤት በሴቶች ላይ ብቻ መስራቱ ጥሩ ሆኖ ግን የሌላውን ምክር ቤት የዋናውንም ምክር ቤት ስራዎች በሚጠቅስበት አንቀጾች ላይ እንዳያት ከሆነ ሰው እነዚህ ነገሮች በተደጋጋሚነት በሚጠቀሱበት መንገዶች ላይ የሚሰራው ስራ ተጎታችነት ይኖረዋል። የኔ አካል ነው የኔ አካል ነው የሚባል ነገር ይኖራል። ሁላችንም ደግሞ ፖለቲካ ፓርቲዎችና የምንወክለው እዚ ጋር የሴት ፖለቲከኞች የፖለቲካ ፓርቲ ሴት አመራሮች ተብለን ነው የመጣ ነው። እዛ ጋር ደግሞ ሙሉ ጾታን ያልወከለ ነገር መሆኑ ነው ልዩነቱ ማለት ነው እንጂ ተመሳሳይ ስራ እኔ ሁለት ቦታ የምጠራ ከሆነ ተመሳሳይ ሰዓት ላይ ይልጠራም እችላለሁ እና ማግኘት ያለብኝን እውቀትና ማግኘት ያለብኝን የክህሎት መጠን በተመሳሳይ ሰዓት በሚሆኑ ነገሮች ሚስ ላደርጋቸው እችላለሁ ማለት። የፖለቲካ ፓርቲዎች የሴት አባላት የጋራ ምክር ቤትን ለማቋቋም በቀረበው ረቂቅ ሰፊ ውይይት ተካሂዷል። በረቂቁ ላይ ሊሻሻሉ ይገባል የተባሉ አንቀጾች ከተሻሻሉ በኋላ መስራች አባላቱ ፊርማቸውን አኑረው ምክር ቤቱን አቋቁመዋል። ነቢያ መሐመድ ከነጻነትና እኩልነት ፓርቲ ሊቀመንበር ሆነው ሲመረጡ ቆንጂት ብርሃን ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ምክትል ሊቀመንበር ሆነው ተመርጠዋል። ምክር ቤቱን በማቋቋሙ ሂደት የኢትዮጵያ ብሔራዊ ምርጫ ቦርድና በተባበሩት መንግሥታት ድርጅት የሴቶች ጉዳይ ከፍተኛ ድጋፍ ማድረጋቸውም ታውቋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከየቦታው የሚገኙ ዘጋቢዎቻችን ላጠናቀሩት ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ዩናይትድ ስቴትስ በአፍጋኒስታን የምታደርገው ወታደራዊ ጣልቃ ግብነት በዚህ ሳምንት መጀመሪያ አብቅቷል። ይሁን እንጂ በታሊባን ቁጥጥር ስር ያለውን የአፍጋኒስታንን ሕዝብ መብት ለማስከበር የሚያስችሉ የዲፕሎማሲና የኢኮኖሚ አማራጮች አሉ ሲሉ የዩናይትድ ስቴትስ ባለስልጣናት ተናግረዋል። በሌላ በኩልም የዩናይትድ ስቴትስ ከካቢኔ አባላት በአፍጋኒስታን ጉዳይ ለመጀመሪያ ጊዜ የተናገሩት የመከላከያ ሚኒስትር ሎይድ ኦስተን ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል። የቪኦኤ ሪፖርተሮች ከተለያዩ ስፍራ ያጠናቀሩትን ዘገባ ደረጀ ደስታ ያቀርበዋል። ታሊባን ሙሉውን የካቡል አውሮፕላን ማረፊያ፣ መላውን በሚባል መልኩ አፍጋኒስታንን ተቆጣጥሯል። ይሁን እንጂ በተለይ የአፍጋኒስታን ሴቶች በሚጠይቁት የሰብአዊ መብት ጥያቄዎች ታሊባን ከወዲሁ ፈተና እየገጠመው ነው። አገሪቱን እያጠቃ ያለው ከፍተኛው ድርቅም አገሪቱ ያለ ዓለም አቀፉ እርዳታ እንደምን አድርጋ እንደምትችለው ጥያቄ እያስነሳ ነው። ምክንያቱም ዩናይትድ ስቴትስ ታሊባንን እንደ አፍጋኒስታን መንግስት አድርጋ በይፋ ገና አልተቀበለችውም። የዋይት ሀውስ ቃል አቀባይ ጀንሳኪ እንዲህ ይላሉ። ከፌዴራል መንግስቱ አንድም ሰው አልተናገረም። ፕሬዚዳንቱም ሆኑ የመከላከያ ሚኒስትሩ ወይም ከደህንነት የመረጃ ተቋማት ማህበረሰብ ታሊባኖች ጥሩ ናቸው ብሎ የተናገረ አንድም ሰው የለም፣ አይደል? ያንን እያለን አይደለም። ለዚያ ነው እውቅና ለመስጠት አንጣደፍም ያልነው። የሚሆነውን በግልጽ እየተከታተልን ነው። ዓለም አቀፉ የግብይት ማዕከልን ጨምሮ ልናደርጋቸው የምንችላቸው ብዙ ነገሮች በእጃችን አሉ። ዩናይትድ ስቴትስ የአፍጋኒስታን አውሮፕላን ማረፊያዎች እንዲከፈቱና የአፍጋኒስታን ሕዝብ በቀጥታ እርዳታ የሚያገኝበትን መንገድ እንዲመቻች እየሰራች መሆኑን የውጭ ጉዳይ ሚኒስቴር ትናንት በሰጠው መግለጫ አስታውቋል። ለአፍጋኒስታን የሚሰጠው እርዳታ እየተጠና መሆኑንም መግለጫውን የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ ተናግረዋል። ያ የሚወሰነው አዲስ በሚመሰረት የአፍጋኒስታን መንግስት ሁኔታ ይሆናል ሲሉም አስረድተዋል። በተለይ በሴቶች፣ በልጃገረዶች አነስተኛ ቁጥር ባላቸው የማህበረሰብ አባላት የሰብአዊ መብት አያያዝ እንዲሁም በጸረ ሽብርተኝነት አቋምና ከዓለም አቀፉ ማህበረሰብ ጋር ባለው ግንኙነት ይወሰናልም ብለዋል። በአፍጋኒስታን ከታሊባን ቁጥጥር ውጭ በሆነው የፓንጅሺር ክፍለ ግዛት በአህመድ ማሱድ የሚመሩት ጸረ ታሊባን ተዋጊዎች ሰሞኑን ከታሊባን ጋር ከፍተኛ ውጊያ እያካሄዱ ነው። ዩናይትድ ስቴትስ ተቃዋሚዎችን የመርዳት ፍላጎት እንደሌላት የዩናይትድ ስቴትስ መከላከያ ሚኒስትር ፔንታገን አስታውቋል። የፔንታገን ቃል አቀባይ ጆን ከርቢ እንዲህ ብለዋል። የአፍጋኒስታን ወታደራዊ ተልእኮ አብቅቷል። በአፍጋኒስታን የቀሩ የመጨረሻ የዩናይትድ ስቴትስ ወታደሮች ከወጡ ሁለት ቀናት በኋላ ከዩናይትድ ስቴትስ ካቢኔ አባላት በአፍጋኒስታን ጉዳይ ለመጀመሪያ ጊዜ የተናገሩት የመከላከያ ሚኒስትር ሎይድ ኦስትን ከጋዜጠኞች ለቀረበላቸው ጥያቄ ምላሽ ሰጥተዋል። በአሜሪካ ታሪክ ግዙፉን ዜጎችን በአየር ትራንስፖርት የማጓጓዝ ሥራ አሁን አገባደናል። በጀግንነት ነበር የተከናወነው፣ በጀግንነት አንድ መቶ የሚደርሱ የአሜሪካ ዜጎች በአፍጋኒስታን ወደ ኋላ መቅረታቸው ተነግረዋል። አሜሪካውያንን ሲረዱ የነበሩ ልዩ ቪዛ አመልካቾችም እንዲሁ ከአገር አለመውጣታቸውን የውጭ ጉዳይ ሚኒስትር ባለሥልጣናት ባለፈው ረቡዕ መግለጫቸው አምነዋል። አፍጋኒስታንን አሁንም የሚቆጣጠረው ታሊባን በመሆኑ ዩናይትድ ስቴትስ በዚህ ጉዳይ ከታሊባን ጋር ተቀናጅታ መስራት የሚያስፈልጋት መሆኑን የዩናይትድ ስቴትስ ኤታ ማጆር ሹም ማርክ ሚሌ ተናግረዋል። ጀነራሉ ይህ ከድሮም ጀምሮ ምህረት የሌለው ቡድን ነው። መለወጥ አለመለወጡ ወደፊት የሚታይ ይሆናል። አሁን ግን ዜጎችን ለማዳንና የሚደርስባቸውን አደጋ ለመቀነስ ማድረግ ያለብንን ነገር ማድረግ አለብን ብለዋል። ጀነራሉ በማከልም ጦርነት ከባድ ነው። አረመኔና ጨካኝ ይቅር አያሰኝም። አዎን፣ ሁላችንም ህመምና ቁጣ አለብን። ባለፉት ሀያ ዓመታት ውስጥም ሆነ ባለፉት ሀያ ቀናት ውስጥ የሆነውን ነገር ስናይ ህመምና ቁጣ ይፈጥርብናል። በሌላም በኩል ከአፍጋኒስታን እንዲወጡ ተደርገው በአውሮፓ የሚገኙ የአፍጋኒስታን ዜጎችን ወደ ዩናይትድ ስቴትስ የማጓጓዙ ስራ ተጠናክሮ መቀጠሉን ፔንታገን አስታውቋል። ታኪያ ሚኒስትር ሎይድ አውስትን አሁን በየቀኑ አምስት ወይም ስድስት መቶ ሰዎችን ማጓጓዝ የምንችልበት ሁኔታ ላይ እየደረስን ነው። ካአሁን በኋላ በየቀኑ ሁለት ሺ አምስት መቶ ከሶስት ሺህ ሰዎች ማጓጓዝ የምንችልበት ደረጃ መድረስ እንችል ይሆናል ብለዋል። መከላከያ ሚኒስትሩ ሰሞኑን በቦምብ ፍንዳታ 13 አሜሪካውያንና 170 የአፍጋኒስታን ዜጎችን የገደሉትን በአፍጋኒስታን የሚገኙትን የአይሲስ አሸባሪዎችን በተገቢው ቦታና ጊዜ ዩናይትድ ስቴትስ እንደምትበቀል አስታውቀዋል። የዜናና ና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ የተጠናቀቀ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ የዌብና ማህበራዊ መገናኛዎቻችን አቀናባሪ አበባየው ገበያው፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው የመጀመሪያው ቅንብራችን እናልፋለን።

I was just የወይን ሀረጊቱ የአንጋፋው ድምፃዊ አለማየሁ እሸቴን ዜማ ነበር ያዳመጣችሁት። ይህ አንጋፋ ድምፃዊና የኪነ ጥበብ ሰው አለማየሁ እሸቴ በትላንትና ዕለት ከዚህ ዓለም በሞት ተለይቷል። የኢትዮጵያ ዘመናዊ ሙዚቃ ማደግ ከጀመረበት ጊዜ አንስቶ የሚሊዮኖችን ቀልብ ከሳቡ ድምፃውያን አንዱ የሆነው አለማየሁ የኪነ ጥበብ አስተዋጽኦችና ስራዎች እየታወሱ ነው። አለማየሁን ከአለም አቀፍ ባለሙያዎች ጋር የሚነጻጸር በማለት የገለጸው አንጋፋው የኪነ ጥበብ ባለሙያና የቅርብ ሰው ደበበ ሸቱ ነው። ድፍረትን የሚጠይቁ ስራዎችን የሰራ ጀግናና ህዝባዊ አርቲስት ሲሉ ያሞካሹት ደግሞ ሌላው አንጋፋ የኪነ ጥበብ ሰው እና የቀድሞ የፖሊስ ኦርኬስትራ ባልደረባው ተስፋዬ አበበ ናቸው። በቅርቡ የላቀ አስተዋጽኦ ሽልማት ያበረከቱለት ጠቅላይ ሚኒስትር ዐቢይ አሕመድም ስራዎቹ ኢትዮጵያን ከፍ እንዳደረጉ ይኖራሉ ብለዋል። እስክንድር ፍሬው ተከታዩን ዘገባ አድርሶናል። ኢትዮጵያ አንጋፋውን ድምፃዊ በሞት አጣች። አለማየሁ እሸቴ ከዚህ ዓለም በሞት ተለየ። በተወዳጁ ሥራው ደጋግሞ በጠራት ከግማሽ ምዕተ ዓመት በላይም ሌሎች በርካታ ጥዑመ ዜማዎችን በተጫወተባት አዲስ አበባ ትናንት እስከ ወዲያኛው አሸለበ። አዲስ አበባ ቤቴን፣ አዲስ አበባ ቤቴን፣ አዲስ አበባ አዲስ አበባ ቤቴን በተለይ በ1950 እና 60ዎቹ ያበቡት የዘመናዊ ኦርኬስትራዎች አጉልተው ካወጧቸው ኮኮብ ድምፃውያን አንዱ ነው አለማየሁ እሸቴ። ያኔ ክብር ዘበኛ፣ የፖሊስ ሰራዊት እና ምድር ጦር በተባሉ ዘመናዊ ኦርኬስትራዎች መካከል የነበረው ፉክክር፣ የውድድር መንፈስ ጠንካራ ነበር። በዚህ ፉክክር መካከልም ነው ከአይን አውጣችሁ የተባሉ የዘርፉ ከዋክብት ከየኦርኬስትራዎቹ የወጡት። አለማየሁ እሸቴ የዚያን ጊዜው የፖሊስ ሰራዊት ኦርኬስትራ ካበረከታቸው ከዋክብት መካከል ይጠቀሳል። ቀጣዩ ስራ ለምሳሌ ከሌላዋ የፖሊስ ሰራዊት ኦርኬስትራ ባልደረባ ሂሩት በቀለ ጋር እየተጫወተው ነው። ከዚያን ጊዜ አንስቶ እስከ ዛሬ በዘለቀ የሙያ ብቃትና ዘመን ተሻጋሪ ተሰጥኦም አድናቂዎቹን፣ የኢትዮጵያን ህዝብና አገሩን አገልግሏል። አለማየሁ አንጋፋው የኪነ ጥበብ ባለሙያ የቅርብ ጓደኛው ደበበሸቱ አለማየሁ ከዚያን ጊዜ ጀምሮ የነበረው ተቀባይነት ከፍተኛ እንደነበር ይናገራል። በዘመኑ እንደጀመረ ግማሹ እንግዲህ አንተም ጠቅሰኸዋል። በአስራ ዘጠኝ ሃምሳዎቹ፣ በስልሳዎቹ በተለይ በተለያዩ ኦርኬስትራዎች መካከል በነበረው ፉክክር ወቅት ጎልተው ከወጡ ድምፃውያን አንዱ ነው አለማየሁ እሸቴ። በዛ ሰዓት በተለይ እሱን እንዲጎላ እና ዓይን ውስጥ እንዲገባ ያደረገው ምን ነበር እንቅስቃሴው? ተልከውም እኛ ውጋ የሆና ና ቤተኪነት ተባባቶ ቲያትር ዩኒቨርሲቲ ውስጥ ስለነበር የምንሰራው ማብራቱን የምንሰራላቸው እኛ ነበርንና ለአንዳንድ ሙዚቀኞች እናደላ ነበር ከምናደላላቸው የሙዚቃ ባለሙያዎች ደግሞ አንዱ አለማየሁ እሸቴ ነበር በልደት አዳራሽ ሙዚቃ በሚያቀርቡበት ጊዜ ማለት ነው ለየት አዳራሽ በሚቀርበበት ጊዜ ለሱ ለየት ያለ ለጥላሁን ለየት ያለ ለመሐሙድ ለየት ያለ እንደ መርጠን የእኛ ናቸው ያልናቸውን የምንወዳቸውን ሰዎች ማብራታውን አበራሩም። የውድድርም ጊዜ ስለነበረ ያኔ አንዱ ሰራዊት ከሌላው ሰራዊት እንዲበልጥ የሚፈተንበት ጊዜ ስለነበር፣ ክብር ዘበኛ፣ ፖሊስ ኦርኬስትራ እነዚህ እነዚህ አንድ ሰው እንይዛለን። ምድብ ጦር አንድ ሰው ከምድር ጦር አንድ ሰው እንይዛለን። ክብር ዘበኛ ያው የታወቁትን በሙሉ እንይዛለን። ለእነዚህ ሰዎች ክብርና ፍቅር ነበረን። እኛም በዘመኑ ወጣትነታችን መጠን ለእነዚህ ሰዎች ያኔ አገልግሎት የሰጠነው ነው። በፍቅር ነው ማለት ነው። በሁለት በከፍተኛ ፍቅር ስለምንወዳቸው የማምለክ ያህል ነበር የምንወዳቸው። ሌላው አንጋፋ የኪነ ጥበብ ባለሙያና በዘርፉ የክብር ዶክትሬት ያገኙት ተስፋ አበበ። በቀድሞው ፖሊስ ሰራዊት ኦርኬስትራ የአለማየሁ እሸቴ የስራ ባልደረባ ነበሩ። አለማየሁም በእርሳቸው የተደረሱ በርካታ ሙዚቃዎችን ተጫውቷል። ድፍረት የሚጠይቁ አገራዊ ስራዎችን የሚጫወት ባለሙያ መሆኑን ይናገራሉ። በምናዘጋጅለት አገራዊ ስራዎች ያ በጣም ትኩረት ይሰጣል። ከፍቅር ዘፈን ይልቅ አሁን ለምሳሌ እንደነ ማን ይሆን ትልቅ ሰው አለው ብዬሻለሁ፣ ልጅ ሳታውቅ መኖር ብቻ በቃም ምንምን ስራዎች የኢትዮጵያ ትልቅ አስተዋጽኦ ያደረጉ ናቸው። እነ ጥቁር ግስላ፣ ሌሎችም ሽግርት፣ የሀገር ፍቅር ስሜት ያለው ለሀገሩ በቃ በልሳኑ መዋጋት የሚችል ደፋር ወጣቱ ደፋር ድምጻዊ ነበረ። እሳቱ የተከለከሉትን ሁሉ ነበረም የምንሰራው እና ለዛ የሚጋፈጥ ጀግና ጀግና ልበለሆ የፍቅር ዘፈላ እዚህ ላይ ነው ትኩረት የሚሰጠው። አለማየሁ ሙያውንና ተሰሚነቱን በመጠቀም ያደረጋቸው አስተዋጽኦዎች በተለያየ መንገድ የተገለጹ እስከ እለተ ሞቱም የቀጠሉ ነበሩ። የአሜሪካ ድምፅ ሬዲዮ ከአህዱ ሬዲዮና ቴሌቪዥን ጋር በመተባበር በሰራው የኮሮና ግንዛቤ ማስጨበጫ የቴሌቪዥን ፕሮግራም ላይ ለምሳሌ በአዲስ መልክ የተጫወተውን ሙዚቃ በመጋበዝ ጭምር ተሳትፏል። ልክ እንደ ሰው ታሟ ኮስምኗል፣ ዘመኑ በደስታችን ዙፋን ተሾሟል ሐዘኑ። ከቤትህ ተሰብሰብ የአሜሪካን ድምፅ ሬዲዮ ጣቢያ በእውነቱ ይሄንን ነገር አዘጋጅቶ ወገኖቼን ታቀርብ ማድረጉ ከልብ እጅግ በጣም አመሰግናል ስ አለማየሁ እሸቴ ኢትዮጵያ በሰሜኑ ግዛቷ በኩል የገጠማትን ፈተና በተመለከተ ሙያዊ አስተዋጽኦ ለማድረግ እየተንቀሳቀሱ ካሉ አርቲስቶችም አንዱ ነበር። ከዚህ አንጻር ደግሞ ከሌሎች ድምፃውያን ጋር በመሆን የተጫወተውና ገና ያልተለቀቀ ሙዚቃ መኖሩን የሙያ ባልደረቦቹ ጠቁመዋል። ሞት ቀደመው እንጂ የፊታችን ሐሙስ በሚካሄደው በዚህ ስለ ኢትዮጵያ የተሰኘ ስራ የሙዚቃ ቪዲዮ ቀረጻ ላይ ለመሳተፍ ቀጠሮ ይዞ ነበር። ትናንት ግን ሥራችሁን ቀጥሉ፣ የኢትዮጵያ አምላክ ከእናንተ ጋር ይሁን የሚል መልእክት ለባልደረቦቹ ማስተላለፉ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ባስተላለፉት የሀዘን መግለጫ መልእክት፣ ሀገሩን አጥብቆ በመውደድና ለሀገሩ ከልብ በመስራት ለብዙ ከያንያን አርአያ የሆነው አለማየሁ እሸቴ ማለፉን ሰምቼ እጅግ አዝኛለሁ ብለዋል። ስራዎቹ ኢትዮጵያን ከፍ እንዳደረጉ ይኖራሉ ያሉት ጠቅላይ ሚኒስትሩ ለኢትዮጵያ የሰራ ያርፋል እንጂ አይሞትም በማለትም አክለዋል። የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴም በተመሳሳይ የሐዘን መግለጫ መልእክት አስተላልፈዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለን። አድማጮች በአለማየሁ እሸቴ የሕይወት ታሪክ ላይ ሰፋ ያለ ዝግጅት ይዘንላችሁ በድጋሚ እንመለሳለን። ወደ ተከታዩ ዘገባ እንውሰዳችሁ። በጦርነት ምክንያት ሃይማኖት ተቋማት ላይ እየደረሰ ያለውን ውድመት እና በንጹሐን ዜጎች ላይ የሚደርሰውን ሰብአዊ ጉዳት በጽኑ እንደሚያወግዙ በደቡብ ወሎ፣ ማዕከላዊ ሰሜን ኢትዮጵያ የሚንቀሳቀሱ የሃይማኖት አባቶች ገለጹ። የሃይማኖት አባቶቹ ትላንት በደሴ ከተማ በጋራ በሰጡት መግለጫ ኢትዮጵያ በታሪኳ ካጋጠሟት ፈታኝ ጊዜያቶች አንዱ አሁን እየተካሄደ ያለው ጦርነት መሆኑን ገልጸዋል። ዝርዝሩን መስፍን አራጌ ተከታትሎታል። የደቡብ ወሎ ሀገረ ስብከት የሰንበት ትምህርት ቤትና የስብከተ ወንጌል ክፍል ኃላፊ ሊቀህረውያን ጦመ ልሳን ገብሩ በተቀሰቀሰው ጦርነት ምክንያት የእምነት ተቋማት ለአደጋና ለውድመት እየተጋለጡ ነው ብለዋል። ቤተ ክርስቲያናችን በቁሳዊም ሆነ በአካላዊ ከፍተኛ ጉዳት እየደረሰባት ነው። ጨጮሆ መድኃኔ ዓለም በጣም ታሪካዊና ሁሉም ኢትዮጵያው ያውቀዋል። የጨጮሆ መድኃኔ ዓለምን ታሪክ ከጥንቱ ተሻሽሎ የማይገኙ ዲዛይኖች አሰራሩ ልዩ የሆነ ቤተ ክርስቲያን ነው። እንደተጎዳ ካየን ጊዜ ጀምሮ ቤተክርስቲያን ሀዘንተኛ ናት። እንዲህ አይነት ቤተክርስቲያን ላይ ያነጣጠረ ጥቃት ከቤተ ክርስቲያን ውጭ የሆነ ከአገር ውጭ የሆነ የሀገር ጠላት፣ የውጭ ጠላት ነበር የሚሰማው። ይሄ ብቻ ሳይሆን ፋርጣ አካባቢ የመድኃኔ ዓለም ቤተ ክርስቲያንም ተጎድቷል፣ ከፍተኛ ጉዳት ደርሷል። በሀገራችን በኢትዮጵያ አብያተ ክርስቲያናት ትልልቅ የማይገኙ በጥንት አባቶቻችን ክብር ይድረሳቸውና ጠብቀው ያቆዩቸውን ጥንታውያን ገዳማት፣ ታላላቅ አድባራት በከባድ መሳሪያ እየተደበደቡ የማይገኙ ቅርሶች እየወደሙ ናቸው ቦታ ቤተክርስቲያኒቱ ብዙ ጉዳት ደርሶባታል። ይሄ እያወገዘች ነው ያለችው የሚሰማት ካለ የተወገዘ የተረገመ እንደሆነ እየተናገረች ቤተክርስቲያናችን ከፍተኛ ጉዳት ነው የደረሰባት። አዝነናል። ወደ ፈጣሪያችን እያመለከትን ነው። በኢትዮጵያ መካነ ኢየሱስ ቤተክርስቲያን የማዕከላዊ ሰሜን ኢትዮጵያ ሲኖዶስ የወንጌል ተልእኮና ቴዎሎጂ መምሪያ ዳይሬክተር ቄስ ሙልጌታ ደግሞ በበኩላቸው በጨጨሆ መድኃኔ ዓለምና ና በሌሎች የኢትዮጵያ ኦርቶዶክስ አብያተ ክርስቲያናት ላይ ደርሰዋል ያሉትን ጥቃት ታሪክንና ቅርስን ለማጥፋት የተደረገ ተግባር ሲሉ አጉዘዋል። በተለያየ ቦታ የተደረገው የሃይማኖት ተቋማት ቅዱሳት ሚስጥራት የሚነገሩበት የቅዱስ ስርዓት የሚፈጸምበት መልካም የሆነ ነገር የሚነገርበት ሰው አዝኖ ሂዶ ተጽናንቶ የሚመለስበት ስፍራ ነው። ነገር ግን እነዛን ስፍራዎች ማውደም እጅግ አሳፋሪ ነው። የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የአገሪቱን ታሪክ ያቆዩልን መልካም ነገር የተደረገባት ቤተክርስቲያን ናት። ያንን ቅርስ ለማውደም እንደዚህ አይነት ድፍረት መምጣቱ እጅግ አሳፋሪ ነው። እንደ መካነ ኢየሱስ ብቻ ሳይሆን አገሪቱን እንደምትጠብቅ የአገሪቱን ቅርስ የእኛም ቅርስ ስለሆነ የኦርቶዶክስ ቤተ ክርስቲያን ክርስቲያን እንደዛ መደፈር የኛ መደፈር ነው። የሁላችን መደፈር ነው። ስለዚህ ይሄ እጅግ አሳፋሪ ስለሆነ እናወግዘዋለን። በኢትዮጵያ ያልተደረገ ባህላችንም፣ የማይፈቅደው ስርዓታችንም የማይፈቅደው ነገር በመከናወኑ እጅግ እጅግ አዝነናል። ደግሞም እናወግዛለንም። የደቡብ ወሎ እስልምና ምክር ቤት ስራ አስፈጻሚ ሼህ አወል ኢብራሂምም ጉዳቱ የጋራ ጉዳት ነውና መፍትሄውንም በጋራ መፈለግ አለብን ይላሉ። የእስልምና ሃይማኖት በአስተምሮቱ ይህን ዛፍ ያለ ምክንያት መቁረጥ የተከለከለ ነው። ዛፍ ነገ ዝናብ የሚያበቅለውን የሚተከለውን እንኳን የሰው ልጅ የሰው ልማ አማኞችን እንዳትሰድ ያደረጓቸው አላህ ነው። ጀለ ዋዕላ በቁርአን ነው እና ተባብረን፣ የኛ ችግር የሳቸው ነው፣ የሳቸው ችግር የኛ ነው። የጋራ ችግር የመጣብን ተባብረን ማድረግ የሚገባን ነገር እንደ ዜጋ ተጠይቀን ማድረግ ነው ያለብንና መገንባት ነው ያለብን። የፈጣሪን ቃል ለምእመኑ የሚያስተምሩ የሃይማኖት አባቶችም የጥቃቱ ሰለባ መሆናቸውን ነው ሸሀወል የተናገሩት። አሁን እኔ ነሰቢ አሕመድ የሚባል ልጅ ገና ሙራ ገና ስራ ምናምን አመስልኝ የሃይማኖት አባቶቹ የደረሰውን ሰብአዊ ጉዳትን በማንሳት ኢትዮጵያ በታሪኳ ካጋጠሟት ፈታኝ ጊዜያት ውስጥ አንዱ የአሁኑ ወታደራዊ ግጭት እንደሆነ ገልጸዋል። አሁን ያለው ችግር በጣም የሚያሳዝን እና አንገት የሚያስደፋ ነው። ሀገራችን ኢትዮጵያ ብዙ ችግሮችን አሳልፋለች። በታሪክ አጋጣሚ እንደ ዛሬ አይነት ችግር ግን ገጥሟት አያውቅም። ሀገሪቱ ላይ የሚተካው ወጣት ነው እየረገፈ ያለ ኢትዮጵያ ገጥሟት የማያውቅ ውስብስብ በሃያ አንደኛው መቶ ክፍለ ዘመን ይሆናል፣ ይደረጋል ተብሎ የማይገመት የማይጠበቅ ነገር እየተሰራ ነው ያለው። እንደ ቤተ ክርስቲያናችን ሃይማኖት ሊኖር የሚችለው ሰው ሲኖር ነው። ሰው ወደ ፈጣሪው ሊያመለክት አይመስልም ይጸልይ የፈጣሪውን ግንኙነት ሊያጠናክር የሚችለው ሰውየው ሲኖር ነው። ሃይማኖታዊ ስርዓት ለመፈጸም አገር ያስፈልጋል። ሀገር ከሌለች ሰውየውን መኖር አይችልም፣ ሃይማኖታዊ ስርዓት ሊፈጽም አይችልም። በሀገራችን በኢትዮጵያ በዓለም ላይ ያልተደረገ ነገር እየተደረገ ያለበት ሁኔታ ነው። አንደኛ ሰውን ገሎ ማቃጠል፣ በሁለተኛ ደረጃ ሰውን በጅምላ መጨረስ። ይሄ ብቻ ሳይሆን ለመድፈር ሕጻናትን ወጣቶችን ለአምስት ለስድስት እንደ እንስሳት ከእንስሳት ያልተለየ ባህሪ የታየበት ሁኔታ ነው ያለው። ያ ብቻ አይደለም ሰዎችን በቤት ውስጥ ሆነው እያለ ማቃጠል፣ ቤቱን ማውደም፣ መዝረፍ፣ መግደል ይሄ የሰይጣን ስራ ነው። እጅግ አሳፋሪ አስነዋሪ፣ ልብን ሁሉ የሚሰብር ነገር ነው። በጣም ነው የምናዝ ነው። እንደ ቤተ ክርስቲያን በትናንቱ የሃይማኖት አባቶች ጋዜጣ የመግለጫ ቤተ እምነቶቹ ኢትዮጵያና ኢትዮጵያ ላይ ያንዣበበው አደጋ እስከሚወገድ አባቶችና ምዕመናን በጸሎት እንዲተጉ ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ለእለቱ ወደ ያዝነው የመጨረሻ ዘገባችን እናልፋለን። የፆታዊ ትንኮሳ ለደረሰባቸው ሴቶች፣ ወጣቶችና ሕጻናት እንዲሁም አካል ጉዳተኞች ተገቢውን የጤና አገልግሎት እንዲያገኙ ለማድረግ እየሰራ መሆኑን የኢትዮጵያ ጤና ሚኒስቴር ገልጿል። በሚቀጥሉት አምስት ዓመታት የሚኒስቴር መስሪያ ቤቱ ፆታዊ ትንኮሳን ከመከላከልና ማከም እንዲሁም ሴቶችን በማብቃት ላይ ትኩረት አድርጎ ለመስራት አቅዶ እየሰራ መሆኑን የጤና ሚኒስትሯ ዶክተር ሊያ ታደሰ ገልጸዋል። ፀሐይ ዳምጠው ዝርዝሩን ይዛለች የኢትዮጵያ ጤና ሚኒስቴር በሚቀጥሉት አምስት ዓመታት እፆታዊ ትንኮሳን ለመከላከልና ለማከም ህፃናት ላይ የሚደርሰውን ጥቃትና የጤናው ዘርፍ አካታች በሆነ መልኩ አካል ጉዳተኞችን ያማከለ የጤና አገልግሎት ለመስጠት እቅድ ነድፎ ወደ ስራ ገብቷል ሲሉ ነው የጤና ሚኒስቴር ዶክተር ሊያ ታደሰ የተናገሩት። አሁን በሀገሪቱ በተለይ በተዋረድ ባሉት መዋቅሮች ውስጥ በስርዓተ ጾታ ላይ እየተሰሩ ያሉ ስራዎች አመርቂ ውጤት አላመጡም ያሉት ሚኒስትሯ የጤና ሚኒስቴር ለሌሎች ዘርፍ አርያ ለመሆን በጉዳዩ ዙሪያ ትኩረት ሰጥቶ ወደ ስራ ገብቷል ብለዋል ወጣትና ፍላወጣት ተኮር የሆኑ አገልግሎት አሰጣጦች በመደበኛ ጤና ተቋማት እንዲቋቋሙ በማድረግ የጤና አገልግሎት መረጃዎችና የአገልግሎት ተደራሽነትን በከፍተኛ ትምህርት ተቋማት በማስፋፋት በርካታ ስራዎች በመሰራት ላይ ይገኛሉ ተጨማሪም ፆታዊ ጥቃት ለደረሰባቸው ሴቶችና ልጃገረዶች የሚሰጠውን የተቀናጀ የአንድ መስኮት አገልግሎት በተለያዩ ክልሎች በሚገኙ ሆስፒታሎች የማስፋፋት እንደዚሁም ብዙ ጊዜ ወጣቶች ተጠቂ የሚሆኑበት ያደዛ ሱሰኝነት ላይ ከመከላከል እስከ ሕክምና መስጠት እና ተሃድሶ መስጠት ላይ አበክረን በመስራት በተለያዩ አካባቢዎች የማገገሚያ ማዕከላትን በማስፋፋትና በማቋቋም ይህንን አገልግሎት የማጠናከር ስራም እየተሰራ ይገኛል። በኢትዮጵያ ጤና ሚኒስቴር የሴቶች ህጻናትና ወጣቶች ጉዳይ ዳይሬክተር ወይዘሮ ፋጡማ ሰኤ በበኩላቸው በሚቀጥሉት ዓመታት ህጻናትና ሴቶችን ከተለያዩ ጥቃቶች ለመጠበቅ እንዲሁም ከተጠቁም አፋጣኝ ምላሽ ለመስጠት በትኩረት እየተሰራ ነው ብለዋል። በጤና ሚኒስቴር ደረጃ የተሻለ አደረጃጀት አለ። ክልሎች ላይ ስንሄድ፣ ኤጀንሲ ላይ ስንሄድ፣ ሆስፒታል ላይ ስንሄድ የተሻሉ ነገሮች አሉ። ወደ ታች ስንወርድ ግን በዛ ልክ አይደለም። አንዱ እንደ ጋፕ አይደንቲፋይ እያደረግ ነው። መዋቅሩ ከላይ ጀምሮ እስከ ታች በደንብ ወጥ የሆነ መዋቅርና ሊያሰራ የሚችል መዋቅር እንዲኖረው ከማድረግ አንጻር አንዱ የለየነው ነው ክፍተት ነው። ሁለተኛው በተለይም በተለያዩ የድንገተኛ ወረርሽኞች ሲኖሩ፣ አደጋዎች ሲኖሩ ህጻናቶች በጣም ተጎጂዎች ናቸው። አንዱ በጤናው ዘርፍ መስራት የሚጠበቅብን እነዚህን ህጻናቶች በኢመርጀንሲ ክራይሲስ እንዳይጎዱብን ፕሮቴክት ማድረግ ነው። እየሰራናቸው ያሉ ነገሮች እንዳሉ ሆኖ የበለጠ ግን ሊመራን የሚችል እሱ አካባቢ ላይ በደንብ የተጠናከረ ነገር ሊኖረን ይገባል ብለን የለየነው ነው። ከሱም ባለፈ ጾታዊ ጥቃትና መከላከልና ምላሽ መስጠት ላይ በጤናው መዋቅር ሆስፒታሎቻችን ላይ አገልግሎቱን የመስጠት ግንዛቤዎችን የመፍጠር ባለሙያዎችን የማሰልጠን ተጎጂዎች ሲመጡ ጤና ተቋም ላይ ሲመጡ አገልግሎቱን እንዴት ያገኛሉ የሚለው ነገር የምንሰራቸው ነገሮች አሉ። ያ ግን በቂ አይደለም። አሁን ላይ እንደምናውቀው ኮቪድ እየጨመረ ነው ያለው፣ ከተለያዩ አካባቢዎች ላይ ግጭቶች ይፈጠራሉ። ስለዚህ ጾታዊ ጥቃት የሚደርስባቸውን ህጻናቶችን ሴቶችን መከላከሉም ላይ ምላሽ መስጠቱም ላይ የተጠናከረ ስላለመስራት የጀማመር ናቸው ነገሮች ቢኖሩም ክፍተቶች አሉ። ይህን ደግሞ እንዴት እናጠናክር የሚለው ይሄ የተወሰደት በራሱ አንድ መነሻና አቅም ይሆናል ብለን እናስባለን። ማለት በተለይ የሥርዓት ጾታው ዋነኛው ትኩረት የተሰጠ ጉዳይ ነው ብለዋል ኃላፊዋም። የጾታዊ ጥቃት መከላከልና ምላሽ መስጠት ላይ በተቋማችንም ሌሎችንም በማስተባበርም የተሻለ ነገር መስራት አለብን ብለን ያቀርነው ነው። ከዛም በተጨማሪ ደግሞ ር ሴቶችን ከማብቃት አንጻር እንደ ጤና ሚኒስቴር የጀመርነው ነገር አለ። አሁን ማኔጅመንት ላይ ስመጡ ሀምሳ ፐርሰንት የምንሆነው ሴቶች ነን። በክልል በሆስፒታል ደረጃም እንደዚሁ የሴቶች ወደ አመራርነት ሊደርሽ ፖዚሽን ላይ ለማምጣት የምንሰራቸው ጅምሮች አሉ። እንደ ዳይሬክሽን የተቀመጠው በሁሉም ሆስፒታሎቻችን ላይ ማድረግ ባንችል ሀምሳ ፐርሰንቱ ቢያንስ ሴቶች ብናደርግ፣ ሁሉም ጤና ጣቢያዎች ላይ ሴቶች ብናደርግ እያልን የጀማመር ናቸው አሉ። ያው እንደምታውቁ ጤና ኤክስቴንሽን ባለሙያ በአብዛኛው ሴት ነው። አዋላጅ ነርሶች ሴቶች ሚዲያዊ ስትወስዱ ሴቶች ናቸው። ህልዝ ወርክ ፎርሱ እንዳጠቃላይ ስታዩ ሴቶች ይበዛሉ። በዛ ልክ ግን ወደ ላይ ወደ አመራርነት ዲሲሽን ሜኪንግ ፖዚሽን ላይ ሊደርሺፕ ላይ መምጣት ላይ ክፍተቶች አሉብን ላይ ሴቶችን ማብቃት ላይ የተሻለ ነገር እንሰራለን ብለን ተስፋ እናደርጋለን። የጤና ሚኒስቴር ሴቶችን ከማብቃት አንጻር በዘርፉ ባሉት ተቋሞች ውስጥ የሴቶችን የውሳኔ ሰጪነት ቦታ ድርሻ ሀምሳ በመቶ ለማድረስ ይሰራል ሲሉም አክለዋል። ወይዘሮ ፋጡማ ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። የተከብራችሁ አድማጮች በዝግጅቶቻችን ላይ አስተያየትና ጥቆማ ሲኖራችሁ የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜል ለምትጠቀሙ ደግሞ አድራሻችን ሆርን አት ቪኦኤ ኒውስ ዶትኮም ነው። ለዛሬ አርብ ነሐሴ 28 2013 ዓ ም ያሰናዳናቸው ዝግጅቶች ተጠናቀዋል። ስርጭታችንን በማቀናበር ብርሃን ኃይሉ፣ በስርጭት ምህንድስናው ሴድራ ፍራንክሊን፣ በመስተንግዶ ደግሞ አብሬያችሁ ያመሸው ጽዮን ግርማ ነበርኩ። በነገው ምሽት የቅዳሜ ዝግጅታችን እንገናኛለን። በእኛ በኩል ሰላም በደህና ደሩ። Thank